የፌዴራሉ ጠቅላይ ፍርድ ቤት የቀድሞው የአንድነት ፓርቲ የሕዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ የጣለው እግድ እንዲነሳ ለቀረበ አቤቱታ ዛሬም ውሳኔ አልሰጠም። ከዚህ በኋላ ያለው የፍርድ ቤት ሂደት ለአቶ ሀብታሙ የሚጠቅሙ ስላልሆነ ለዚህ ጉዳይ ወደ ፍርድ ቤት እንደማይሄዱ ጠበቃው አስታውቀዋል። በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የእነ አቶ ጉርሜሳ አያኖን የክስ መቃወሚያ ውድቅ አድርጓል። የእምነት ክደት ቃላቸውን እንዲሰጡ ቀነቀጠሮ ቆርጧል። መለስካቸው አማህ ነው ከአዲስ አበባ ይህንን የሚላከልን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቶ ሀብታሙ አያሌው የጉዞ ግዱ ተነስቶለት ወደ ውጭ ሀገር ሄዶ እንዲታከም ያቀረበውን አቤቱታ መሰረት በማድረግ አቃቤ ህግ የሰጠውን አስተያየትም እንደመረመረ አስረድተዋል ፍርድ ቤቱን ጨምሮ ሐምሌ 11 ቀን አቤት ባይ ይታከምበት ከነበረው ከካዲስኮ ሆስፒታል ለአቶ ሀብታሙ አያሌው የሰጠውን ማስረጃ በመጥቀስ ታማሚው ያጋጠመው የጤና እክል በሕክምና እርዳታ መፍትሄ ሊያገኝ ያልቻለው በዚያው በካዲስኮ ሆስፒታል ነው ወይስ በመላ ሀገሪቱ በሚገኙ የጤና አገልግሎት ተቋማት ውስጥ ጭምር ነው የሚለውን አጥርቶ ለፍርድ ቤቱ እንዲጽፍ አዟል። ከዚህ በተረፈም ይህን ማስረጃ ለመስጠት ያለውን ስልጣንም አስረግጦ እንዲጽፍ አዟል። በሁለተኛ ደረጃ ደግሞ የጤና ጥበቃ ሚኒስቴር ታማሚው በሀገር ውስጥም ወይንም ከሀገር ውጭ ሄዶ የሚታከምበትን ሁኔታ አብራርቶ እንዲያስረዳ ትዕዛዝ ሰጥቷል። በመጨረሻም እነዚህም ማስረጃዎች ተመልክቶ ውሳኔ ለመስጠት ለመስከረም 25 ቀን 2009 ዓ.ም ተለዋጅ ቀጠሮ ሰጥቷል። ቪኦኤ የአቶ ሀብታሙን ጠበቃ አቶ አምሃ መኮንን ከችሎቶች በዚህ መካከል ምን ማድረግ እንዳሰቡ አናግሯቸው ነበረ። በእኛ በኩል አሁን እንግዲህ ሀብታሙ ከሚፈልገው ወይም ከጠየቀው ጥያቄ አንጻር ቀድሞም ነገር ጉዳዩ ተጓቷል። አሁንም ለመስከረም 25 የሚለው ቀጠሮ ነው የተሰጠው። አቶ ሀብታሙ ካለበት የጤና ሁኔታ አንጻር አሁን ከዚህ በኋላ የሚኖረው የፍርድ ቤት ሂደት የሚጠቅም ነው ብለን አናስብም። ስለዚህ በዚህ ደረጃ ነው ከዚህ በኋላ ወደ ፍርድ ቤት ይህን ጉዳይ በተመለከተ ወደዚህ አትመጡም ማለት ነው? ከደንበኛ ጋር ተነጋገር ነው ይህንን ነው። ምክንያቱም ለፍርድ ቤቱም በዛሬው ዕለትም ለማሳሰብ እንደሞከርኩት ይህን ጥያቄ ያነሳ ነው አቶ ሀብታሙ ጤና ሁኔታ ተባብሶ ብዙ በራሱ መንገድ ብዙ ሙከራ ካደረገና ጥያቄውንም ከማንሳታችን በፊት ጊዜያዊ እግዱ ይነሳልን የሚለውን ጥያቄም ከማንሳታችን በፊት በዋናው ጉዳይ ላይ ውሳኔ ይሰጥልን፣ አቶ ሀብታሙ የጤና ሁኔታ በጣም አሳሳቢ ሆኗል ብለን ግንቦት ሰላሳ በነበረው ቀጠሮ ሁሉ ጠይቀናል። በዚህ መሀል ነው እንግዲህ ራሱን ስቶ አቶ ሀብታሙ ለአስር ቀን በላይ በከፍተኛ አደጋ ውስጥ የነበረ እና ያ አደጋ ሲፈጠር ነው ቶሎ ውጭ ሀገር ሄዶ መታከም እንዳለበት ስለተረዳን ጥያቄውን ያቀረብ ነው። ከዛ በኋላ በተለያየ ምክንያት ሲጓተት ቆይቷል። ያን ሁሉንም ተጠብቆ ዛሬ የመጨረሻው ውሳኔ ይሰጣል ተብሎ ነበረ። አሁን ደግሞ እንደገና እንግዲህ ለሌላ ከወር በላይ ጊዜ ነው እየተቀጠረ ያለው። ስለዚህ ከዚህ በኋላ አቶ ሀብታሙ የደረሰበትን ጤና ችግር መች ነው በሚለው እረዳበታለሁ በሚለው መንገድ እንዲረዳ ከሚሞከር በስተቀር የፍርድ ቤቱ ውሳኔ ደርሶ አቶ ሀብታሙ ለደረሰበት የጤና ችግር መፍትሄ ይሆናል ብለን ስለማንጠብቅ በርግጥም ከዚህ በኋላ ወደ ፍርድ ቤት የምንመጣበት ምክንያት የለም። ምናልባት አስፈላጊ ከሆነ ይህንኑ ለፍርድ ቤቱ በጽሁፍ የምንገልጽ ነው የሚሆነው። በሌላ በኩል ደግሞ ከቀትር በኋላ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛውን ወንጀል ችሎት አራቱን የኦሮሞ ፌዴራልስ ኮንግሬስ አመራር አባላትን ጨምሮ ሀያ ሁለት ተከሳሾች ያቀረቡትን የክስ መቃወሚያ ሙሉ በሙሉ ውድቅ አድርጓል። ተከሳሾቹ የፍርድ ቤት ስልጣንን በተመለከተ ጉዳያችንን ሊያዩ የሚገባው የኦሮሚያ ከፍተኛ ፍርድ ቤት እንጂ የፌዴራሉ ከፍተኛ ፍርድ ቤት ሊሆን አይገባም ሲሉ ያቀረቡትን ክርክርም ፍርድ ቤቱ በጸረ ሽብር አዋጁ በግልጽ የሰፈረ ስልጣን እንዳለው እና ለክልል ፍርድ ቤቶች የተሰጠው ስልጣንም በውክልና የተሰጠ ስልጣን እንደሆነ ፍርድ ቤቱ አብራርቶ ውድቅ አድርጎባቸዋል። ይሁንና ከተከሳሾቹ መካከል አንዳንዶቹ የተሰጠውን ብይን በችሎት ፊት ተቃውመዋል በአቶ በቀለ ገርባ አስተያየት ፍርድ ቤቱ በህገ መንግስቱ በግልጽ የሰፈረውን የክልሎችን ፌዴራላዊ ስልጣን እየጣሰ ነው ይህም ፌዴሬሽኑን ከማፍረስ የሚቆጠር ነው አጼ ኃይለሥላሴ የኢትዮጵያና የኤርትራን ፌዴሬሽን እንዳፈረሱት ፍርድ ቤቱም ተመሳሳይ ድርጊት እየፈጸመ ነው ብለዋል አቶ ደጀኔ ጣፋ በበኩላቸው ይህ ፍርድ ቤት በእኛ ላይ ሊያደርገው ያለው ከዓመታት በፊት በማሞ መዘምር ላይ የአጼ ኃይለሥላሴ መንግስት የፈጸመውን ነው። የኦሮሞ ህዝብ ይህንን ይወቅልን ሲሉ ተደምጠዋል። ተከሳሾቹ ቀደም ሲል በማረሚያ ቤቱ አስተዳደር ተፈጽሞብናል ያሏቸውን በደሎች በተመለከተ ፍርድ ቤቱ የማረሚያ ቤቱን ተወካይ አስቀርቦ ትእዛዝ ሰጥቷል። በፍርድ ቤቱ ትእዛዝ መሰረት ከዚህ በፊት አቤት ባዮቹ ያቀረቧቸው በደሎች ከእንግዲህ ተፈጽመዋል ተብሎ አቤትታ ቢቀርብና ፍርድ ቤቱ እውነት ሆኖ ቢያገኘው ዛሬ በቀረቡት ተወካይ ላይ ውሳኔ እንደሚሰጥ አስጠንቅቆ አሰናብቷቸዋል። ተከሳሾቹን በተመለከተም በተሰጠው ብይን ቅር ከተሰኙ በይግባኝ ለማሳረብ መብት ያላቸው መሆኑን አስታውሶ በአቃቤ ሕግ ለቀረበባቸው ክስ የእምነት ክህደት ቃላቸውን እንዲሰጡ ለነሐሴ አምስት ቀን 2008 ዓ.ም ቀጥሯቸዋል። አቃቤ ሕግ የኦሮሞ ፌዴራልስት ኮንግሬስ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ሰዎች ላይ ባለፈው ሚያዝያ ወር የሽብር ወንጀል ክስ እንደመሰረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ